ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን እንደምናምሽታችኋል። ክቡራትና ክቡራን አድማጮቻችን የዛሬ ቅዳሜ ግንቦት አስር ዓመተ ምህረት ምሽት አስተናጋጅ ሰለሞን ክፍሌ ይሆናለሁ። ንጉሡ ታምሬ ፕሮግራሙን ይመራል። ዛሬ ሁለቱም ሰፋ ሰፋ ያሉ ዝግጅቶች ማለትም ለጥያቄው መልስና እሰጥ አገባ በኢትዮጵያ ወቅታዊ ጉዳዮች ላይ ያተኩራሉ። የዝግጅቱ ተሳታፊ ምሁራን የጠቅላይ ሚኒስትር አብይ አህመድን ያለፉ ሁለት ወራት የሥራ ክንውን ይገመግማሉ። ተሰሩና ይቀራሉ ወደፊትም እነዚህ እርምጃዎች ቢወሰዱ ይጠቅማሉ የሚሉ አስተያየቶችን ጨምሮ በምልከታና በክርክር መልክ የቀረቡ ሐሳቦችን ያጠቃልላሉ። አብራችሁን ታመሹ ዘንድ ያክብሮት ግብዣይ ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፈሳዬ ነኝ። የኢትዮጵያ ፌዴራል ጠቅላይ አቃቤ ሕግ አቶ አንዳርጋቸው ጽጌን ጨምሮ በተለያዩ ወንጀሎች ተከሰው የነበሩ 576 ግለሰቦችን በልዩ ሁኔታ ይቅርታ ተደርጎላቸው እንዲፈቱ መወሰኑ ታውቋል። አቶ አንዳርጋቸው ጽጌ እስካሁን ባሉ ጊዜ መፈታታቸው አልተረጋገጠም። ዩናይትድ ስቴትስ አፍሪካ ውስጥ ያሉትን አሸባሪዎች ለመታገል የምታደርገው ጥረት ችግሮች እየገጠሙት እንደሆነ ታውቋል። በአሸባሪዎቹ አማጽያን መካከል ያሉ ግንኙነትና ዓላማቸው በየጊዜው ስለሚለዋወጥ ችግር መፈጠሩ እንዳልቀረ ተገልጿል። አሸባሪዎቹ አማጽያን በአሁኑ ወቅት በአንድ ቡድን ወይም ርዕተ ዓለም ስለማይመሩ አንደኛው ከሌላው ቡድን የሚለየው መስመር እንደደበዘዘ ታውቋል። ውጤቱ ታዲያ አንደኛው ከሌላው ለመብለጥ ሲሉ በአይነቱ አዲስ በሆነ ከፍተኛ የሽብር ተግባር ማካሄድ ላይ እየተሰማሩ እንደሆነ የምዕራብ ሀገሮችና የአፍሪቃ መከላከያና የስለላ ባለሥልጣኖች ገልጸዋል። አልቃይዳንና እስላማዊ መንግስት ነኝ የሚለው ቡድንን የመሳሰሉት አሸባሪ አማጽያን በተመሳሳይ ጊዜ ጥቃት የሚከፍቱበት ሁኔታ እንዳለም አክለዋል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በኮንጎ ዴሞክራሲያዊ ሪፑብሊክ የገባው ኢቦላ የህፃናትን ጤንነትና ድህንነት አደጋ ላይ ስለሚጥል በህይወት እንዲተርፉ ልዩ ክብካቤ እንዲደረግላቸው በመግለጽ አስታውቋል። ኢቦላ ከ20 እስከ 90 ከመቶ የሚሆኑ በሽተኞች ለሞት ስለሚዳርግ በተለይም ሰለባ የሚሆኑት ህጻናት ናቸው። ዩኒሴፍ ታዲያ ማህበረሰቡ ኢቦላን በመከላከል ተግባር እንዲሳተፍ ጥረት እያደረገ ነው። የዩኒሴፍ ቃል አቀባይ ክሪስቶፍ ቦሊራክ ኢቦላ በልጆች መካከል እንዳይተላለፍ ወሳኝ ሚና ሊጫወቱ የሚችሉት ትምህርት ቤቶች ናቸው ይላሉ። በኮንጎ ዲሞክራሲያዊ ሪፑብሊክ ኢቦላ በገባባቸው ሶስት ቀጠናዎች ያሉ ትምህርት ቤቶች ሊያደርጉ ስለሚችሉት ጥንቃቄ ቃል አቀባዩ ሲናገሩ በ277ቱ ትምህርት ቤቶች የእጅ መታጠቢያ ቦታዎች እንዲኖሩ እንደሚያስፈልግና ኢቦላን እንዴት መከላከል እንደሚቻል ልጆችን ማስተማር ግድ እንደሚል ቃል አቀባዩ አስገንዝበዋል። የደቡብ ኮሪያ ፕሬዚደንት ሙን ጃኤን ዛሬ ከሰሜን ኮሪያው መሪ ኪም ጆን ኡን ጋር ከፍተኛ ወታደራዊ ክምችት ባለበት የሁለቱም አገሮች ድንበር አጠገብ በሚገኝ ቦታ ላይ ተገናኝቶ ተነጋግረዋል ሁለቱ መሪዎች የሰሜን ኮሪያው መሪ ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ሊነጋገሩ በሚችሉበት ሁኔታ መደረግ ስለሚገባው ዝግጅት መነጋገራቸውን የደቡብ ኮሪያ ፕሬዝደንት ጽፈት ቤት ጠቁሟል። ሙን ስለ ንግግሩ ውጤት ነገ ያሳውቃሉ ተብሎ እንደሚጠበቅ ባለሥልጣኖች ገልጸዋል። ኒውዮርክ ታይምስ ጋዜጣ ስለ ጉዳዩ በመዘገቡና በብሔራዊ ጸጥታ አማካሪ ጆን ቦልተንና በውጭ ጉዳይ ሚኒስትር ማይክ ፓምፖዮ መካከል ልዩነት እንዳለ በመዘገቡ ፕሬዚደንት ትራምፕ ነቅፈውታል። የትራምፕ አስተዳደር ዚቲኢ የተባለውን የቻይና የቴሌኮሙኒኬሽንስ ኩባንያ ሕልውናን ሊጠብቅ የሚችል ስምምነት ላይ መድረሳቸውን ለሀገሪቱ ምክር ቤት አስታውቀዋል። ስምምነቱ ዩናይትድ ስቴትስ በመጪው ወር ከቻይና ጋር ለምታደርገው የንግድ ንግግር ሁኔታዎችን ሊያመቻች ይችላል ብለዋል። ፕሬዚዳንቱ በስምምነቱ መዘረት መሰረት ዚቲኢ አስተዳደር ቡድኑን ያነሳል። ሁኔታዎች በተግባር ላይ መዋላቸውን የሚቆጣጠር አሜሪካዊ አሜሪካዊ በኩባንያው ይቆጠራል፣ ቅጣትም ይከፍላል። የዜና ዘገባዎች በገለጹት መሰረት የቻይናው ኩባንያ በከፊል ላይ ተጨማሪ ቅጣት እንደሚሆን የዜና ዘገባዎች ገልጸዋል። የቻይናው የቴሌኮሚኒኬሽን ኩባንያዎች ዩናይትድ ስቴትስ የጣለችውን ማዕቀብ በመጣስ ስለ ሰሜን ኮሪያና ለኢራን እቃዎች ሸጧል በሚል ክስ ወደ አንድ ቢሊዮን ዶላር የሚጠጋ ገንዘብ እንደከፈለ የዜና ዘገባዎች ጠቁመዋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ዝግጅታችን ይቀጥላል። ቀጣዩ ለጥያቄው መልስ። ትናንት ምሽት በተላለፈው የጥያቄው መልስ ዝግጅት ላይ የዶክተር አብይ አሕመድ አስተዳደር ሀገሪቱን በማረጋጋት ተስፋን የፈነጠቀ ቢሆንም የፖሊሲ ወይም መዋቅራዊ ለውጥ ያልታየበት እንዲሁም እርሳቸው ወደ ሥልጣኑ ከመዝለቃቸው በፊት ለሀገር ስጋት የነበሩ የአስቸኳይ ጊዜ አዋጁና የመከላከያ ሠራዊቱ ሕዝብን በየክልሉ ኢላማ ማድረግ አሁንም ያሉ መሆኑ ተነግሯል። የአድማጮችን ጥያቄዎች የሚያስተናግዱት ዩናይትድ ስቴትስ ውስጥ በሚሽግን ግዛት በኬተሪንግ ዩኒቨርሲቲ የታሪክ ፕሮፌሰር ሕዝቅኤል ገቢሳ እንዲሁም ከኢትዮጵያ የሕግ ባለሙያና የፖለቲካ ተንታኝ አቶ ውብሸት ሙላት ናቸው። የፕሮግራሙ አዘጋጅ ትዝታ በላቸው ነች። የጥያቄው መልስ ከትናንት ምሽት የቀጠለው ክፍል አሁን ይቀርባል። በአድማጭ ጥያቄ ነው የምንጀምረው ይባላል አምናቱ ደጎ ይባላል። ስንሄ ከዚሁ ከዋሽንግተን ዲሲ አካባቢ ነው ደውለው። ከኢህአዴግ መንግስት ሽርሽር እስካሁን ሽርሽር ነው ና የሚሸራሸሩ ያው እነሱ የፈጠሩትን ችግር የሚመልስ ያመጣን ብለው ነው የሚመስለኝ። ነገር ግን ዴሊጌት አድርገው ሰው እንዲሰራ ወክለው ነው ይሄ ውጭ ጉዳይ ሚኒስትሩ ጠቅላይ ሚኒስትሩ ሁሉ በየቦታው የሚንሸራሸሩት፣ ማን ነው ስራ የሚሰራ? ወይስ ጠቅላይ ሚኒስትር ቢሮ ውስጥ ውሳኔ ማን ነው የሚወስነው? ዓለም ዞሮ ሲጨርሱ የስልጣን ጊዜያቸው ያልቅ ነው ይመስላል። አቶ ውብሸት ሙላት ከዚህ አንጻር ብዙ ትችት ነውና የሚቀርብባቸው ዶክተር አብይ አህመድ ላይ የሚሰማው ስሞታ ብዙ ይናገራሉ፣ ብዙ በተናገሩ ቁጥር ይሳሳታሉ። አንድ እሱ ነው፣ ሌላው ደግሞ ብዙ ዝውውር ያደርጋሉ የሚለው ነውና በዚህ ጊዜ ውስጥ ሊሰሩ የሚገባ አልተሰሩም፣ የፖሊሲና የመዋቅር ነገር አልተስተካከለም የሚሉ አሉ። ከዛ አንጻር እንዴት ይመለከቱታል? እርግጥ ነው ያው የብዙ ሰው የሚለው እርሳቸው በየክልሎች በየሀገራቱ በመሄድ አብዝተዋል፣ ወይም መታየት ወይም መውቀሳም የሚመስል ነገር አለ። ግን በአንድ በኩል መታየት ያለበት ሀገሪቱ ውስጥ ለሚኖር ሰው የሚያውቀው ሀገሪቱ ውስጥ ተፈጥሮ የነበረውን ችግር ነው። እና ከችግሩ አንጻር በተለያዩ ክልሎች በመሄድ የማረጋጋት ስራ ሰርተዋል እና ይሄ አዎንታዊ ነው ብዬ ነው ነው የሚወስደው። አንዳንድ ጊዜ ደግሞ ችግር የሚፈጠረው አንዱ ክልል ከተሄደ በኋላ ሌላ ክልል አለመሄድ ሌላ ችግር ይፈጥራል በራሱ ወይም ደግሞ ሌላ አመለካከት ይፈጥራል ነው ምናልባት እስካሁን ሁሉንም አደርሰዋል። ሁለት ክልል ብቻ ነው የሚቀራቸው እና አንድ ከተማ መስተዳደር አፋር ክልል ና ሀረብ የድሬዳዋ መስተዳድር ግን ይሄ ማለት ስራ አልሰሩም ማለት ነው ወይ አንደኛ ስራ ምንድን ነው ከሳቸው የሚጠበቀው ወይ የተለያዩ ሚኒስትሮች ስራቸውን የሚሰሩ ከሆነ ኢንተርኔቱም የስልኩም የሁሉም አገልግሎት አለና ና የግድ ቢሮ መጠመጥ አለባቸው ወይ አንድ ቦታ የሚለው በራሱ ምትን አጠያያቂ ነው እና እስካሁን ከሰሯቸው አንጻር እኔ ሱዳንም ኬንያም እንዲሁም ሳውዲ አረቢያ የሄዱት ብዙ ያተረፍንባቸው ነገሮች ይመስሉኛል። እርግጥ ፕሮፌሰር እስቅል ጋራ የሚስማማው የኢህአዴግ ሊቀመንበር ናቸው ጠቅላይ ሚኒስትር የሆኑት የኢህአዴግን ወክለው ነው። ከዛ አንጻር ህዝቡ በሚፈልገው መጠን ለውጥ ሊያመጡ ይችላሉ ወይ እንደዚህ የፖሊሲና የወጣ አለም ለውጦች ሲወስን ብዙ እኔም አልጠብቅም። ማለት ያው ዞሮ ዞሮ መልሰው የኢህአዴግ ሊቀመንበር በመሆናቸው ማለት ነው። እና ግን ዋናው ነገር እሱንም እንኳን ለውጥ ለማምጣት አንደኛ ራሱ በፓርቲ ውስጥ የተፈጠረ ችግር አለ፣ በብአዴን በህወሀት በድህድን በኦፒዶ መካከል ሀማት ያንን ማረጋጋት ያለባቸው ይመስለኛል ብዬ አስባለሁ። ትንሽ ቀረብ ብዬ ሰዎችም ጠይቄ ምናምን የማውቀው በአንድ ፓርቲ በብአዴን መካከል ውስጥ እንኳን ትልቅ ክፍፍል ነው ያለው እርግጥ አንዳንዶቹ የኢህአዴግ ሰዎችን አይጋ ፎረም የተባለውም ላይ ጽፈው እንዳወጡት ፕሮፌሰር እንድርያስን እንዳንድ አምስት ገጽ ስድስት ገጽ እንደ ጻፉት የዶክተር አብይን አካሄድ እንደ ልማታዊ መንግስት አይደለም፣ አብዮታዊ ዲሞክራሲንም እየተከተሉ አይደለም፣ ሊበራሊዝምና ኒዮ ሊበራሊዝም አስተሳሰብ ሂደዋል ብለው ይተቻሉ። በእርግጥ ዶክተር አብይ ጽፈውታል የሚባለው እርካብና መንበር የሚባለው መጽሐፍ እሳቸውም ማለት ስላላስተባበሉትና ሌሎች ሰዎችም የሳቸው እንደሆነ ስለተቀበሉት ልማታዊ መንግስትም በአጽኖት ይቀበላሉ። እንዲሁም ጋዜጠኝነት እና ሚዲያንም ሁሉ እንደዚሁ ልማታዊ መሆን ያለበት ይላሉ። ከዚህ አንጻር ትልቅ የሆነ የፖሊሲ ለውጥ ይኖራል ብዬ አልገምትም። ግን ከዛሬ ከነበረው ከኢህአዲግ አሰራር በተወሰነ መልኩ ወይም ደግሞ በተሻለ መልኩ ለውጥ ይኖራል። በተለይ ተፋፋይነቱ ሰዎች ማጣላት ሂደቱ አንዱን ትምክህተኛ፣ አንዱን ነፍጠኛ፣ አንዱን ጠባብ፣ አንዱን ምናምን እያለ የሚሄደው ታማት እየተዉ ይሄዱ ይመስላል ማለት ነው። ግን በዚያ ቦታው እየዞሩ ስራ አልሰሩም የሚለውን አልጋራ። እሺ፣ አመሰግናለሁ። ቀጣይ ጥያቄ በድምፅ አቀርብላችኋለሁ። ተናስ ሚዲዎች የዘወትር አድማጫችሁ ነኝ። በቃ እናንተ የኢትዮጵያውያኖች ድምጦች ናቸው። ወዳቸዋለሁ። ዶክተር አብይ በእውነት እግዚአብሔር ይባርካቸው። ህዝባቸውን አክብረው ነው ስራቸው ሲጀምሩት፣ በጣም በጣም ደስ የሚል ነገር ነው የሚያደርጉት ነገር። መጀመሪያ መተማመንን ለማምጣት የሚያደርጉት ጥረት አደንቃለሁ። ግን ግን እንደው ህዝብን የገደሉ ህብረተሰቡን ያደሙት ዝም ብሎ ለማለፍ ባይሞክሩ ደስ ይለኛል። በሚያደርጉት ስራ ግን አደንቃቸዋለሁ። መቼ ነው እውነተኛ የኢትዮጵያውያኖች ድምፅ ለህዝብ የሚሰጠው? እሺ፣ እዚህ ላይ እንግዲህ እንደ ቁልፍ ነገር ያየሁት በጣም ብዙ ወንጀሎች እንደተሰሩ ነው። ኢትዮጵያ ውስጥ የሚነገረው በዘፈቀደ ሰላማዊ ሰልፍ ላይ የተገደሉ እንዳሉ፣ እስር ቤት ውስጥ ሰቆቃ የሚፈጸምባቸው እንዳሉ የሰብአዊ መብት ድርጅቶች በስፋት ዘግበዋል ከሀገር ውስጥም እንዲሁ ከቤተሰቦችም ከዘመድም የሚሰማ ነው። አሁንም እንደሚካሄድ ይነገራል እና እንዴት ነው የፍትህ ሁኔታ እንዴት ይሆናል ብላችሁ ነው የምታስቡት? በዶክተር አብይ አያያዝ። ዶክተር እስቄል ገቢሳ ከመጀመሪያው ጥያቄ በነሳ ይሄ ሽግግር ጠቅላይ ሚኒስትር ይሆናል ብሎ ሲታስቡ የሽርብሽር ጠቅላይ ሚኒስትር ሆኖ የሚባለው የምርጫ ጉዳይ ነው ከየትኛው ልጀምር ፕራዮሪቲ የትኛው ቅድሚያ ይሰጥ ብለው የሚያደርጉት ይመስለኛል። በእኔ አስተሳሰብ አደጋ እዛም በኋላ እና በኢትዮጵያ ላይ በዚህ ምክንያት መጀመሪያ ላይ ማረጋጋቱ ይሻለኛል እና ዞሬ ልመልከት፣ ለህዝብም ተስፋ ልስጥ፣ የህዝብንም ጉዳይ ልስማ ማለቱ እኔ እንደ ጥሩ ነገር ነው ማየው። ግን እሱም ራሱ ፕሮግራማዊ በሆነ መንገድ ቢሄድ ነው የሚሻለው። አሁንም ብዙ ጉድለት አለው። ትግራይ በሚሄዱበት ጊዜ አማራ ዞን ላይ ችግር ይፈጥራሉ። አማራ ዞን ሲሄዱ በኦሮሚያ ላይ ችግር ይፈጥራሉ በሚናገሩት ነገር ላይ ፕሮግራማዊ ቢሆን ግን እንደዚህ አይነት ስህተቶችን ላይፈጽሙ ይችላሉ ብዬ ነው የምናገረው። ይህን ሊያብራሩ ይችላሉ። ለምሳሌ ትግራይ በሄዱበት ጊዜ ጥያቄ በሚጠየቁበት ጊዜ ለጥያቄው መልስ የሰጡት የወልቃይት ጸገዴ ችግር የማንነት ጥያቄ አይደለም ብለው በሚናገሩበት ጊዜ በኢትዮጵያ ውስጥ እንዲያውም የማንነት ጥያቄ ደብዳቤ ጽፎ ህዝብን መርጦ ለፌዴሬሽን ምክር ቤት ቀርቦ ግልባጭ ለእነሱ ተደርጎ የተደረገውን ነገር አማራ ዞን ሲሄዱ ችግር ይፈጥርባቸዋል። እዛ በሚሄዱበት ጊዜ ደግሞ ስህተት አደረግኩኝ በዛ ቦታ ላይ መልስ ለመመለስ ብዬ እንደ ማለትና ንጹሁን ነገር እንደመናገር አይ እኔ እንደዚህ አይደለም የተናገርኩት በዛ ቦታ ላይ የሸፍጥ ነገር ይመስላል እና ያለውን እምነት እንኳን ሊያጎልባቸው ይችላል። እዛ በሚሄዱበት ጊዜ ደግሞ የአማራ ናሽናሊዝም በሚያስፈራ ሁኔታ እያደገ ነው። ስለዚህ እባካችሁ ጥናት አድርጉ። የኦሮሞ ናሽናሊዝም ደግሞ የትልቁን ህዝብ አንስቶ ትንሽ ህዝብ አደረገው። በአገር ደረጃ ማሰብ፣ በአፍሪካ ደረጃ ማሰብ ሲገባን በመንደር ደረጃ አስገባን የሚሉት በኦሮሚያ ላይ ችግር ይፈጥራል። እና እንዲህ እንዲህ አይነት ነገሮች ወይም ደግሞ ሀዋሳ በሚሄዱበት ጊዜ ውጭ ሀገር ያሉ ሚዲያ አባላት ወደ አዲስ አበባ እንዲገቡ ይፈለጋል ይላሉ። እሳቸው ሀዋሳ ሆነው ይሄንን እየተናገሩ ደግሞ አዲስ አበባ ላይ ኦኤምኤን እና ኢሳት ጃም ይደረግ ነበረ። ዶክተር አብይ ያላቸው አሁን ትልቁ ነገር ተስፋ ነው። ህዝብ ተስፋ አለው በእሳቸው ላይ ያምናቸዋል፣ አምናቸዋለሁ ይላል። እንዲህ አይነቱ ግን ፕሮግራም የሌለው አይነት ንግግር ያንን ያላቸውን የህዝብ አመኔታ ካፒታል ይወስድባቸዋል። ስለዚህ ከፍተኛ ጉድለት አለው ለማለት ነው። አሳቡ ጥሩ ሆኖ እያለ ምርጫ አድርገው ይሄንን ቀድም ሌል ስራ ብለው እያሰቡ እያለ ነገር ግን በየቦታው የሚናገሩት ነገር ችግርን እየፈጠረባቸው ይሄዳል ነው። ሶስተኛ ደግሞ የንግግሩ ራሱ ብቻ ሳይሆን የሚያደርጉትም አሁን ለምሳሌ ሶማሌ ዞን መሄዱ ትክክል ነው። ምክንያቱም የሶማሌ አንድ ኦሮሞ ጠቅላይ ሚኒስትር በመሆንበት ጊዜ የሶማሌ ክልል ላይ ያሉት ምን ይላሉ የሚለው ነገር አለ። ግን እግረ መንገዳቸውን እነዛን በልዩ ፖሊስ ምክንያት የተፈናቀሉትን ለማየት ይችሉ ነበር። በዛ እግረ መንገዳቸውን ወይም ሐዋሳ በሚሄዱበት ጊዜ በሜድሮክ ምክንያት ከፍተኛ ችግር የደረሰባቸውን ሰዎች እዛው ሊያያቸው ይችሉ ነበረ። እንዲህ አይነት ነገሮቹ ፕሮግራማዊ ስላልሆኑ ዝም ብለው አድሆክ በሆነ ስራ ስለሚሰሩ ችግርን ሊፈጥሩ ይችላሉ ብዬ ነው የማስበው። ሁለተኛው ጥያቄ የፍትህ ጥያቄ ነው። ብዙ ጉዳት በህዝብ ላይ ስለደረሰ እስካሁን ድረስ ይቅርታ ይቅርታ ከማለት በስተቀር ከልብ ይቅርታ እንለምናለን ከማለት በስተቀር ስለ ፍትህ ያደረግነው ነገር የለም ነው ትክክል ነው ይሄ ጥያቄ። እኔ ግን እሳቸውን የዚህ መልስ ይመልሳል ብዬም አልጠብቃቸውም። አሁን የቀረን ሁለት ዓመት ነው ወደ ምርጫ ለመሄድ ያንን ማስፋት ነው ያለባቸው ከዚህ ከተደረገው ጋራ ለመታረቅ ኢትዮጵያ ህዝብ ለመታረቅ እና ሰላምን ለማውረድ የሚችልበት ነገር ለሌላ ጊዜ ልናቆየው እንችላለን፣ ልንውጠው እንችላለን። እሳቸው ግን በቃላቸው ተስፋ በመስጠት ሊቆዩ ይችላሉ። ይህንን ከሳቸው አልጠብቅም። ከሳቸው የምጠብቀው ነገር ወደ ምርጫ እየሄድን ስለሆነ ለምርጫው የሚያስፈልጉትን ነገር ህዝብ ድምጹን እንዲያሰማ ያንን መስራታለን። ይሄ ፕሮግራም ነው። ይሄ ስትራቴጂ ነው። ወደዚያ ስትራቴጂ መስራት ደግሞ አንድ ነገር ነው። የህዝብ ድጋፍ የሚፈልጉ ጠቅላይ ሚኒስትር ናቸው። በህዝብ መካከል ችግርን የሚፈጥሩ ንግግሮች ጉዳት እንጂ ጥቅም አይሰጡም ብዬ ነው የማስበው ነኝ። እሺ፣ አመሰግናለሁ አቶ ብሸት ሙላት። እዚህ ላይ የሚሰጡት አስተያየት ካለ ምናልባት ጠቅላይ ሚኒስትር አብይ የመረጡት አካሄድ የሪኮንስሌሽን ወይም የማስታረቅ አይነት አካሄድ ይመስላል እንጂ ዘግናኝ የሆኑ ወንጀሎችን የፈጸሙ በርካታ ሰዎች አሉ። ብዙ ወንጀሎች ተፈጽመዋል። አሁን በርካታ ሀብት ተዘርፋል። በርካታ ሰዎች ሰዎች አሉ። ምናልባት እኔም ከእሳቸውን መረጡት አካሄድ የሚመስለኝ ማት ይቅር ተባ ብለን እንግዲህ እንደ አዲስ እንጀምር አይነት ነገር ይመስላል ግን እንደ እንደዚህ እንኳን ብናደርግ አትሊስት የተጎዱ ሰዎች ሌላ ካሳ መንግስት ላይ ካሳ እንዲሆን ቢያንስ ያስፈልጋቸዋል። በተለይ በቅርብ ግለሰቦች ላይ እየደረሱ በርካታ ችግሮች አሉ፣ ወይም ደግሞ በርካታ ወንጀሎች አሉ። ሀብት የመዘበሩ ሰዎች አሉ፣ በርካታ ሀብት የመዘበሩ እነሱን በጡረታ ሲያገሏቸው ስላኮረፉ ብሎ መመለስ ተገቢ አይመስለኝም። ምክንያቱም ጡረታ በመውጣት ስላኮረፉ ተብሎ የሚመለስ ቢሆን ኢፍትሐዊ በሆነ መንገድ የተባረሩ ሰዎች አሉ እና ዶክተር ዳኛቸው እና ፕሮፌሰር እና ዶክተር መራራን መውሰድ እንችላለን ስላልቆረፉ ወይም ስላሉ ተብሎ አልተመለሱ የምነሱ ብዙዎቹ አሁን ወደ ተለያየ ስራ እንዲመለሱ የተዘረጉት ወይም ስራ እየተፈለገላቸው ያሉት ሚኒስቴር በመሆናቸው የተለያየ ጥቅማ ጥቅም የሚጠበቅላቸው በህግ ሰዎች ናቸው እና እንደዚህ እንደዚህ አይነቶችን እንደገና ኮንሲደር ማድረግ ያለባቸው ይመስለኛል። ምክንያቱም አንድ የህብረተሰቡን ፍላጎት ወይም ደግሞ በተለይ ደግሞ ፍትህን ማረጋገጥን መቻል ያለባቸው ይመስለኛል። ዶክተር ዝቅኤልን ሀሳብ ጸማት እጋራለሁ። ከዚህ አንጻር ምናልባት ወደፊት ይሄ ተጠያቂነት የሚለው ጉዳይ ላይ በሌላ ውይይት እንመለስበት ይሆናል ምክንያቱም ተጠያቂነት የተጎዳውን ለመካስም ብቻ ሳይሆን በአንድ ሀገር ውስጥ እንዲህ አይነት ሁኔታ እንዳይደገም የሚከለክልም ማሰሪያ ስለሆነ ከበርካታ ሌሎች በአፍሪቃ ወይንም በዓለም ከሚገኙ ሀገሮች ልንማራቸው የምንችል ስርዓቶች አሉ። ተጠያቂነትን በተመለከተ በብዛት በአድማጮች ከተጠየቁት ጥያቄዎች አንዱ ተጨማሪ እስረኞች ለምንድን ነው የማይፈቱት፣ በተለይም አቶ አንዳርጋቸው ጽጌ መፈታት አለባቸው የሚል ጥያቄ አለ ከበርካታ አድማጮች። እና አንዳርጋቸው ጽጌን እስራት ምን የተለየ ነገር ያደረገዋል? በሌላ በኩል ደግሞ ጠቅላይ ሚኒስትሩ አንዳርጋቸውን በማሰር ምንም አልተጠቀምንም የሚል ንግግር እንዳደረጉና ሊፈቷቸው እየተዘጋጁ እንደሆነም ጭምጭምታ አለ። እኔ እንደውም አንደኛው ጠባቶ የሚያስቸግራቸው ብዬ የማስበው የምህረት አዋጅ ማውጣት አለመቻላቸው ነው። ማለት እስረኞችን በዚህ መንገድ መፈታት አልነበረባቸው። እኔ እንደማስበው በተለያዩ በጋዜጦችም ሁሉ ጽፍ ያለሁኝ ማለት ብዙ ሰው ከታገለ በኋላ ወይም ከጭፈ በኋላ አንድም ሰው መፍጣት በተለያየ ጊዜ በይቅርታ ወይም ደግሞ ክስ በማቋረጥ ከመፍታት በጣም ተገቢ የነበረው ምንድን ነው? ምህረት ማድረግ ነበረ። በተለይ የወንጀሎቹን አይነት በአንድ ላይ በመመደብ ለምሳሌ በሽብር የተከሰሱ እንደዚህ አይነት ካቴጎሪ ወይም ደግሞ ምግብ በማውጣት በተለያዩ ሀገራት ወይም ደግሞ ብሎም በሀገራችን ሳይ ነማሪያን በስልጣን በመጡበት ጊዜ እንደተደረገው የምህረት አዋጅ ሊታወጅ ጥሩ ነበረ። እነዚህ የበለጠና የተሻለ ሀገራዊ መግባባት ለመፍጠር ሙሉ በሙሉ ይህንን ክሊር ማድረግ ይቻል ነበረ። ይህንን ደግሞ የማድረግ ስልጣኑ ህዝብ ተወካዮች ምክር ቤት ነው። ህግ በማውጣት ነው ምህረት የሚሰጠው እና ትንሽ ሴንስ እናድርገው እንደዚ የሚሰማኝ የህዝብ ተወካዮች ምክር ቤትን እዛ ላይ ተጽዕኖ መፍጠር ገና አልቻሉም ብዬ ነው ማለት በራሴ የምረዳው የአቶ አንዳርጋቸውንም ቶሎ መልቀቅ ያልቻሉበት እዚህ አንጻር ይመስለኛል እሳቸውም ትግራይ ተወላጆችን ሰብስበው በተናገሩበት ወቅት እንደዚህ የተለያዩ ሰዎች ባለስልጣኖች አንዳርጋቸውን ለምን ይፈታል እያሉ ነበር ብለዋል የሚል ህሳናት በአንድ ጊዜ መጨራረስ ሁሉ ይቻላል። ያንንም ማድረግ የሚቻለው የምህረት አዋጅ በማውጣት ነው። እሺ አመሰግናለሁ። አንድ ሌላ ጥያቄ ላሰማችሁ፣ በድምጽ የመጣልን ጤና ይስጥልኝ። ዜዎች ዳኛ ይባላለሁ። የምደውለው ከሲያትል ነው። ዶክተር አብይ እስካሁን የሰሩት ስራን በጣም አደንቃለሁ። ምንም የኔ ጥያቄ አንደኛ የኢትዮጵያ ህገ መንግስት ጥሩ አንቀጾች ቢኖሩትም አብዛኛው ክፍሉ የኢህአዴግን ፖሊሲ የሚያንጸባርቅ ነው። ብሄርን እንጂ ዜጋን አያውቅም። ሁለተኛ የክልል ህገ መንግስቶች እንደ ሀገር የሚያኗኑሩ አይደለም። ለምሳሌ የቤኒሻንጉል ክልል ህገ መንግስት የክልሉ ባለቤት የሚላቸው አምስት ብሄሮች፣ በዚህም ድጋፍ በተደጋጋሚ አማራና ኦሮሞን ሲያስተናገሉ ይታያል። በተጨማሪም ክልሉ የራሱን ብሔራዊ መዝሙር ያወጣል ይላል። ሶስተኛ የክልሎች ማቋቋሚያ አዋጅ ብሄርን ከብሄር እንዲለይ እንጂ አስተዳደራዊ ድንበር ለመለየት ተደርጎ ይወጣ አይመስልም። ታዲያ እነዚህንና እነዚህንን የመሳሰሉ ህጎችን እንዲለወጡና ሁሉም የኢትዮጵያ ጉዳይ ያገባኛል የሚሉ ዜጎችን ሰብስቦ ብሔራዊ እርቅ ካልተደረገ በዚህ አካሄዳቸው ብቻ መሰረታዊ ለውጥ ለሀገር ያመጣሉ ብላችሁ ታምናላችሁ ወይም? አመሰግናለሁ ዶክተር ስቄል። መልካም አሁን እዚህ ላይ የቀረብነው ብሸት ተቃዋሚ እና ደጋፊ በማለት ነው በአብዛኛው ነገር ግን እዚህ ላይ ሁለታችንም የተስማማን ነው የሚመስለኝ። ና አቶ ውብሸት ጋራ በጣም እስማማለሁ። ይሄ ይሄ የኢህአዴግ አቀራረብ ምንድን ነው? እያንዳንዱን እስረኛ የምናየው በአንድ በኩል የህግ የበላይነትንም ለማቆየት ብለን ምክንያቱም በመካከል አጥፍተው የተያዙ ሰዎች በግርግሩ እንዳይወጡ ለማለት ነው። መልካም አስተሳሰብ ነው። የህግ የበላይነት ተጠብቆ እያለ መፈታት ያለባቸውን እንዲፈቱ ማድረጉ ይሄ ግን ከሳቸው በጠቅላይ ሚኒስትር ኃይለማርያም ጊዜ እየነበረ አቀራረብ ነው የነበረው የእሳቸው አቀራረብ መሆን ያለበት እንዲያውም አገራዊ መግባባትን እና አገራዊ መረጋጋቱንም እሳቸው ከሚናገሩትና ከሚያደርጉት ጉብኝት የበለጠ ሊያመጣ የሚችለው ጠቅላላ አምነስቲ መስጠት ነው። ማንም መታሰር የለበትም ብሎ ተስፋ ይሰጣሉ። ያ ተስፋ ግን ጠቅላላ አምነስቲ በመስጠት ታወቁትን ያለ አግባብ ከየቦታ ተጠልፎ የተያዙትን እንደ አንዳርጋቸው ጽጌ ያሉትን እስር ቤት አስቀምጦ እያስተካከልን ነው ለማለት ይቸግራል። ቀጥላላ አምነስቲ መስጠት ግን እሱ ነው መረጋጋትን የሚያመጣ እሱ ነው መግባባትን የሚያ ስለዚህ፣ የፖለቲካ ጥቅም ለሳቸው ያለውን ነገር ቶሎ ቢያደርጉት ጥሩ ነው። ላለሁን ሁለተኛ የሳቸውን ስራ እኔ የምጠብቀው አሁን የኢኮኖሚውን እንደገና መገንባት የቢዝነስ ሰዎችን እንትን ማለት የውጭ ምንዛሪ ማምጣት ምናምን የሚባለው ያው ማንም ባለስልጣን የሚያደርገው ነው፣ አገሪቱን እንደ አንድ ሲኢኦ ለመምራት የፖለቲካ ችግር ግን እሱ አይደለም እኛ ኢኮኖሚ ባያድግም ለመኖር እንችላለን። አሁን ችግሩ ኢኮኖሚው ራሱ ተፈቶ በራሱ እንዳያድ ችግሩ የፖለቲካ እስር አለ ተሳስሮ አለ። ኢትዮጵያ ወደ ዴሞክራሲ ካልሄደች አሁንም ደግመ አለው ወደ መበታተል ልትሄድ ነው። ስለዚህ ዶክተር አብይ ምናልባትም ይሄንን ነገር ሰምቶ የሚነግራቸው ሰው ሊኖር ይችላል እና መፍረስ ያለባቸው ነገሮች አሉ ከኢህአደግ ለገሲ እነሱን ማፍረስ፣ መስተካከል ያለባቸው ህጎች አሉ እነሱን ማስተካከል ሶስተኛ መሰብሰብ ያለባቸው ነገሮች ደግሞ አሉ። እነሱን መሰብሰብ። አሁን ሶስት መነው የተናገርኩት፣ መፍረስ ያለበትን ማፍረስ አለባቸው የኢህአዴግ ሌገሲ የሆኑትን፣ ቅድም የተናገርኩትን መስተካከል ያለባቸው እና የፖለቲካ ምህዳሩ መስፋት ያለብትን መስፋት አለበት። መሰብሰብ ያልኩት ደግሞ ወደ በኢህአዴግ ዘመነ መንግስት በአቶ መለስ ዘመነ መንግስት የፖለቲካ ተቃዋሚ የሚባል ኢትዮጵያ ውስጥ ብቻ ሳይሆን በአካባቢው እንዳይኖር ነው የተደረገው። በሱዳን፣ በኬንያ፣ በምናምን እንዳይኖር ነው የተደረገው። ምንም እዛ አካባቢ ድርሽ እንዳይል ነው የተደረገው። መሰብሰብ ጀምረዋል፣ ግን አንድ በአንድ አይደለም። ልክ አቶ ለማ ደምቢዶሎ ላይ ሄደው እንደተናገረው የምንደባበቀው ነገር የለምና ሁሉም በአንድ ጠረጴዛ ዙሪያ ላይ መጥተው ሁሉም ጥያቄዎች ቀርበው መነጋገር አለብን ነው ያሉት። እሱን ማድረግ አለባቸው። ይሄንን ካደረጉ እሳቸውም ለፖለቲካዊ ጥቅም ያገኛሉ፣ ለሀገሪቷም በታሪክ የሚታሰቡ ይሆናሉ። ሶስተኛ ስለ ህገ መንግስት የተጠየቀውን ጥያቄ ህገ መንግስታዊ ለውጥ ለማድረግ በኢትዮጵያ ውስጥ ያለው ህገ መንግስት አሁን መከፈት የለበትም። እኔ አሁን የሚወጣ ነገር ነው አለም። አሁን ጥያቄ ያሉት ብሔርና ብሔረሰቦችን እንጂ ዜጋን አያዩም ነው ያሉት። እሱ እውነት አይደለም። የኢትዮጵያ ህገ መንግስት ዴሞክራሲያዊና ሰብአዊ መብቶችንም ይሰጣል። ስለዚህ የተባለ ትክክል አይደለም። አሁን ግን ህገ መንግስት የማሻሻል ነገር ውስጥ መግባት የለብንም። መሄድ ያለብን አሁን ያልኳቸውን ማፍረስ ያለባቸውን ማፍረስ፣ መስተካከል ያለበትን ማስተካከል፣ መሰብሰብ ያለባቸውን ሰብስበው ወደ ምርጫ እንድንሄድ፣ ከዛ በኋላ የፍትህ ጥያቄዎችን እንናገራለን በሌላ ዲስፐንሴሽን። ከዛ በኋላ ህገ መንግስታዊ ለውጦች የሚያስፈልጉ ከሆነ እንናገራለን። ይህንን ከዶክተር አብይ አልጠብቅም። እሳቸው እነዚህም እነዚህ ነገሮች ላይ ቢያመለክቱ የተሻለ ነገርን ሊያመጡ ይችላሉ ብዬ ተስፋ አረጋለሁ ነ እንግዲህ እርስዎ ጋር ልቆይና ቀደም ያሉት ጠያቂ አንዱም ስለ ህገ መንግስቱ ያነሱት ስለ ህዝብ መፈናቀል በመጠቆም ነው። ከበንሻንጉል ለምሳሌ የአማራ ተወላጆች የሚፈናቀሉት ወይንም ካሁን ቀደም የኦሮሞ ተወላጆች የሚፈናቀሉት ወይንም ደግሞ በቅርቡ ኦሮሚያ ውስጥ የሚኖሩ የአማራ ተወላጆች ስጋት ያደረባቸው እንፈናቀላለን ብለው ከደቡብ ከአሁን በፊት የተፈናቀሉት፣ ህገ መንግስቱን ተገን በማድረግ ነው ክልሎች ዜጎችን የሚያፈናቅሉት። እሱን እንዴት ይመለከቱታል? የኢትዮጵያ ህገ መንግስት ይህን አይፈቅድም። ኢትዮጵያ ህገ መንግስት በብሔር ብሔረሰቦች ወይም በቋንቋ ላይ የተመሰረተ ፌዴሬሽን ይሁን እንጂ የግለሰቦችን ነጻነት የሚነፍግ አይደለም። እንዲያውም በጣም ሊብራል የሆነ ነጻነት ነው። ከዛ ውስጥ አንዱ ማንኛውም ኢትዮጵያዊ በየትኛውም ቦታ ያላንዳች ስጋ ለመኖር መብት አለው። ለመንቀሳቀስ መብት አለው። ለመስራት መብት አለው። ሀብት ለማፍራት መብት አለው። ይሄንን የሚያደርጉት ክልሎች ካሉ እነዚህ ክልሎች አሻጥር የሚሰሩ ክልሎች ናቸው። ዋናው ነገር በኢትዮጵያ ውስጥ መደረግ ያለበት አሁን ለእያንዳንዱ የኢትዮጵያዊ ከየትኛውም ክልል ይምጣ፣ ይሄ የአስተዳደራዊ ክልል የብሄርና የብሄረቦች ጥያቄ በኢትዮጵያ ውስጥ ስለነበረ አንድ ወጥ ከሆነ መንግስት በፌዴሬሽን ደረጃ ብንሄድ እንኖራለን ነው እንጂ እያንዳንዳችን የኦሮሚያ ዜጋ የአማራ ዜጋ ኢትዮጵያ ዜጎች ነን። የክልል ነዋሪዎች ነን። ማንም ሰው ከኢትዮጵያዊ የሆነ ከሌላ ክልል ከአማራ የመጣ በኦሮሚያ ውስጥ እንደ ማንም ሰው እኩል የሆነ መብት ኖሮት ለመኖር፣ ለመስራት፣ ሀብት ለማፍራት፣ ልጆቹን ለማሳደግ መብት ያስፈልገዋል። ይህንን ለመከልከል የሚፈልጉ ተራ ወንጀለኞች ቢኖሩ መጠየቅ አለባቸው። በህዝቦች መካከል መጠላላትን የሚያመጡ ሽፍቶች ካሉ መያዝ አለባቸው። ይሄ የፍትህ ህግ ነው። በማንኛውም ደረጃ ለንግግር መቅረብ ያለበት ነገር አይደለም። ሁላችንም ኢትዮጵያውያን ያለን የትም ቦታ መኖር መሻል አለብን። የብሔር ብሔረሰቦቹ ፌዴሬሽን ጥያቄውን ለመመለስ የተደረገ አሬንጅመንት ነው እንጂ የህዝብን መብት ለመንፈግ የተሰራ አይደለም። ይሄ መሆን የሌለበት። በሁሉም ነገር ለሁላችንም ኢትዮጵያውያን መስማማት ያለብን በዚህ ላይ ነው። ቦታ መኖር መቻል አለበት። ዶክተር እስቄል አመዘግናለሁ። አስተያየት እዚህ ላይ ባለሙያ ነኝ። እሺ የፌዴራሉ ህገ መንግስትን በተመለከተ ከዶክተር እስቄል ጋራ ስማማለሁ። ለዜጎች እውቅና አለመስጠት ሳይሆን ፖለቲከኞች የሰጡት ወይም ደግሞ እያደረጉት ያሉት ወይም ደግሞ ከማፈናቀል ትርፍ የሚያገኙ ብሄርን ከብሄር በመጋጨት ወይም ደግሞ እነሱንም ጥረት ውስጥ መክተት ትርፍ የሚያገኙ ሰዎች ስላሉ ነው። እስከ ዛሬ እየተፈናቀሉ ያሉትና ላለፉት ሀያ አምስት ሀያ ስድስት አመታት በተለይ ከጎንደር የትግራይ ተወላጆች እስከሚፈናቀሉ ድረስ ማፈናቀል እንደ ልማድ እና እንዲሁም ስህተት እንደሆነ እንኳን ማይወቀስም ነበር እና ምናልባት የጉራ ፋርዳው ላይ በተወሰነ መልኩ የተወሰኑት ተጠያቂ ሆነዋል ና የፌዴራል ህገ መንግስት ላይ ብዙ ችግር የለውም ነገር ግን ህግ በላይነትን ባለማስከበር ለፖለቲካዊ ዓላማ ና የፖለቲካ መፍትሄ ለመስጠት ቅድሚያ በመስጠታቸው የተፈጠረ ችግር ነው። የክልል ህገ መንግስታትና የክልል ህጎች ላይ ግን ፈናቀልን እና መገለልን የሚያበረታቱ ህጎች አሉ። የክልሎቹ ህገ መንግስት ጠያቂን እንዳነሱት ለምሳሌ የቤንሻንጉል ክልል ህገ መንግስት የነባር ብሔረሰብና ሌሎች ብሎ ነው የሚለየው ነባር ብሔረሰብ ብሎ አምስት ይዘረዝራል። ከነዛ ውስጥ ብርታ፣ ጉምዝ፣ ሽናሻ፣ ማዋና ኮሞ ናቸው። በቁጥር ብናይ ግን ከብርታ ቀጥሎ አማራ ነው፣ ከዛ ጉምዝ፣ ከዛ ኦሮሞ ነው የሚለው ከዛ ሽናሻ እያለ ነው የሚሄደው እነዚህ ከአምስቱ ውጭ ያሉት የተለያዩ ያስተዘረሟ በመምረጥም በመመረጥም ሁሉ እንዳይሳተፉ የሚያደርጉ ህጎች ናቸው ያሉት። ለምሳሌ በየከተማዎቹ ምክር ቤት እንዳይሳተፉ የሚያደርጉ የክልሎች ማቋቋሚያ አዋጆች አሏቸው፣ ክልሎች ማለት ነው። የከተማ ምክር ቤት ላይ ለመወዳደር ነባር ብሔረሰቦች መሆን መቻል አለባቸው። ወደ አምሳ ፐርሰንቱን መቀመጫ እነሱ ይይዛሉ። ከዛ በከተማው ዙሪያ ያሉት ደግሞ አሁንም ነባር ብሄረሰቦች ሀያ አምስት ፐርሰንት ወይም ሀያ ፐርሰንት አካባቢ ላሉ ከዛ የከተማውን ምክር ቤት ቋንቋ የሚችሉ ማንኛውም ሰው እንደገና ወደ ሀያ አምስት ፐርሰንት ይመጣሉ። ሶ የተለ ባዮሎጂካሊ ከነዛ ከነባር ብሄሮች ውስጥ ያልሆኑትን እንደዚህ እንዲሳተፈ አያደርግም። የጋምቤላም ላይ ብናይ እንደዚሁ ነው። ለምሳሌ የጋምቤላም መስራች ብሄር ነው የሚለው የክልሉ ህገ መንግስት ላይ መስራች ብሄር ይልና ምዕራኛዋ ከሸንግር ማኦና ኦፖ አሉ። አሁን ማኦን ብንወስድ ለምሳሌ እዚያ ክልሉ ላይ ያሉት በአስራ ዘጠኝ ዘጠና ዘጠኝ የህዝብና ቤት ቆጠራ ላይ ስልሳ አራት ናቸው። እዛ ክልል ላይ የሚኖሩት ግን መስራት ናቸው። ለምሳሌ አማራን ህዝብ ቁጥር ብናይ ወደ ሀያ አምስት ሀያ ስድስት ሺ አካባቢም ደርሳል፣ ያን የነበረው ማለት ነው። እነዚህ ስልሳ አራቱ በተለያዩ መዋቅር ውስጥ ይካተታሉ፣ የተለያዩ መብቶቻቸው ይከበሩላቸዋል። ከእነዚህ መቶ ሁለት መቶ ሶስት መቶ ጥፍ የሚበልጡ ሌሎች ብሄሮች የኦሮሞ የአማራና የመሳሰሉት ግን እንደነዚህ አይነት ማቶቻቸው ተመስገዋል። ሶ የህገ መንግስቱና የተለያዩ ህጎችን እንግዲህ ለማፈናቀል እና አድሏዊ ለሆነ አሰራር የተጋለጠ ወይም ደግሞ በማትጊያነት እንደ ኢንሴንቲቭ ነው ያገለግላሉ። እነዚህ እነዚህ መቀየር መቻል አለባቸው ለማለት ነው። እሺ፣ አመሰግናለው ሌላ በፌስቡክ በኢሜይል የመጣልን ጥያቄ የወልቃይት ጉዳይ ነው። ጠቅላይ ሚኒስትሩ የወልቃይት ጉዳይን ትተውታል የሚሉ አሉ። አንዱም አንዷ አለማሰፋ ይባላሉ። ይህንን ያሉት ሌሎች በርካታ ደግሞ ይህንን የማንነት ጥያቄ ጠቅላይ ሚኒስትር አብይ አህመድ የኢህአዴግ መሪ እንደመሆናቸው ላያነሱት ይችላሉ። ይሄ ደግሞ ኢትዮጵያን ወደ ቀጣይ አለመረጋጋት ይወስዳል ይላሉና፣ የማንነት ጥያቄን በተመለከተ አጠር ያለ ማብራሪያ ቢሰጡን። ዶክተር እስቅኤል ገቢሰ የማንነት ጥያቄ በኢትዮጵያ የፖለቲካ ሕይወት ውስጥ ሀምሳ ዓመትን የጨረሰ ነው። ከዛ በፊትም ነበረ። ነገር ግን በ በዲስኮርስ ደረጃ ከስልሳ ስምንት ከተማሪ እንቅስቃሴ ጊዜ ጀምሮ የማንነት ጥያቄ ነበር። ሌላው የማንነት ጥያቄ ለምሳሌ የኦሮሞ ሌላው በኢንፈረንስ የምናገኘው ሲሆን የወልቃይት ጥያቄ ግን ተጽፎ የቀረበ ነው። የወልቅኛ ወልቃይት አማሮች ነን ተብሎ የተጠየቀ ጥያቄ ነው። ይህ ነገር በቀላሉ የሚታይ ነገር አይደለም። ውስብስብ ነገሮች በውስጡ አሉ። መፈታት ግን አለበት። ሕግን ማሻሻል ካስፈለገም ሕግንም እንደገና በማየት መፈታት ያለበት ነገር ነው። ከሌሎችም ጋር ስለሚስማማ አሁን ቅድም አቶ ብሸት ጋር ካረገ ይህም ይያያዛል። የሚሸቃቅጡ ሊኖሩ ይችላሉ። ያለውን ሁኔታ ተቀብለው ሊሸቃቅጡ የሚችሉ እና ከዛ መሀከል ትርፍ ለማግኘት የሚፈልጉ አሉ። ይሄ አንድ እውነተኛ ነገር ሆኖ ሳለ ወደ ጎን ልተወውና ስለ ሕገ መንግስት ብዙ ባለሙያ ባልሆንም አንድ አገር ውስጥ አንድ ህገ መንግስት ከስሩ ያሉት ህገ መንግስቶች የሚቃረኑት ከሆነ ውድቅ የሚሆኑት ከስሩ ያሉት ናቸው። ወይም አንድ ህግ እና ደንብ ደንቡ ህጉን የሚጣረስ ከሆነ ውድቅ መሆን ያለበት ደንቡ ነው እና በህገ መንግስት ደረጃ በቤኒሻንጉል ክልል ላይ እየተደረገ ያለው እንደገና መታየት ያለበት ነው። የማንነት ጥያቄ በኢትዮጵያ ውስጥ አለ የለም የሚሉ ሰዎች አሉ የማንነት ጥያቄ የለም። በግለሰብ ደረጃ ካለ እንመልሳለን፣ ሌላ ታሪክ አለው እና እዛ ውስጥ አልሄድም። የማንነት ጥያቄ ግን አለ። የማንነት ጥያቄ ግን በፌዴሬሽኑ ውስጥ መመለስ ያለበት ጥያቄ ይመስለኛል። አንድ የመጨረሻ ጥያቄ ላሰማችሁና ይሄም የሚያያዘው የፖለቲካ ፓርቲዎች ጋራ ሊደረግ የሚገባውን ብሔራዊ ድርድር ነው። ላሰማችሁ ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ካሳሁን እባላለሁ ከዩስትን በቅርቡ የተለያዩ የኦሮሞ ተቃዋሚ ድርጅቶች በተለይም በባህር ማዶ ያሉት ወደ ሀገር ቤት ተመልሰው እንዲ- እንደሚደራደሩ እየሰማን ነው። ጠቅላይ ሚኒስትሩ ወይም መንግስታቸው ይህን ድርድር ለምንድን ከኦሮሞ ድርጅቶች ጋር ብቻ ለማድረግ ወሰኑ? በእርግጥ ይህንን አስፍተው ሌሎች እንደ ኦብነግ እንደ ግንቦት ሰባት እና ኦነግ ያሉ ድርጅቶችን ለመጨመር ያስባሉ ያለበለዚያ ድርድሩ ምን ትርጉም ይኖረዋል? አመሰግናለሁ። እሺ፣ አቶ ውብሸት ሙላት፣ ከጠቅላይ ሚኒስትሩ የቀረበው ጥያቄ ለሁሉም የፖለቲካ ድርጅቶች ነው አይደለም እንዴ? እንደዛ ነው እንግዲህ የሰማ ነው። እስቲ ከብሔራዊ እርቅ ጋር አያይዘው ከሚፈለገው ኢትዮጵያ ውስጥ ለውጥ ከማምጣት ጋራ ከሚፈለገው እርቅ ጋር አያይዘው የቀደመውን ጥያቄ መልሱልን። እኔም ቢሆን ይሻላል ብዬ የማስበው ቅድም ስለ ምሕረት ወይም ደግሞ ስለ አምነስቲ ያሉት በዛ መንገድ ብሄድ የተሻለ ነው ብዬ አስባለሁ። ምክንያቱም አንደኛ የተለያዩ ፓርቲዎችን በተለያዩ ጊዜ በመጥራት እንደ ጊዜ የሚጠረስም ብዙ የሚያስፈልግ አልመሰለኝም። ለፖለቲካዊ ጠቀሜታውም ሀገርንም ለማረጋጋት ጀነራል አምነስቲ ወይም ደግሞ የምህረት አዋጅ በማዞች በሰላም ገብተው ከዛ ውይይት ቢደረግ የተሻለ ነው ብዬ አስባለሁ። አለም መጠራታቸው እና መግባታቸው በራሱ ጥሩ ነው። ከዛሬው በተሻለ ካለመግባታቸው መግባታቸው፣ ካለመጠራታቸው መጠራታቸው፣ ካለመምጣታቸው መምጣታቸው ይሻላል። ይሄ ምንም ጥርጥር የለውም ግን ቅድም ዶክተር ሕዝቅኤል እንዳሉ ሰማት ፕሮግራማቲክ ሊሆኑ እና በዛ መንገድ አንድ ላይ ሊፈጸም ጠቀሜታ ይኖረዋል ባይነኛ ነው። እሺ አመሰግናለሁ። ሰዓት አለቀ እያሉ እየገፉኝ ነው። በዚሁ ላይ ጠቅለል ያለ ሀሳብ ቢሰጡኝ ዶክተር ሕዝቅኤል ገቢሳ። ቅድም እንዳልኩት ይሄኛውም ራሱ በአጠቃላይ መታየት ያለበት ነው። ሁሉም ገብተው ሁሉም ጥያቄዎች ይነሱ። ዋናው ግን ወደ ምርጫ ለመሄድ እንድንችል ማድረግ ነው። ይሄ አንድ በአንድ መውሰዱ አሁንም በጥያቄ ውስጥ እንደሚታየው ምነው ኦሮሞዎች ብቻ ናቸው የሚባለው። ችግርም ያመጣው አንድ በአንድ ማነጋገር። ሁሉንም አንድ ላይ ያነጋግሩ፣ ለሁሉም በሩ ይክፈቱ። አለበለዚያ ግን ከፋፍለ ግዛ ሊመስልም ይችላል፣ ያላቸውን ድጋፍ ሊያሳንስም ይችላል። እሳቸው ስክሲድ እንዲያደርጉ በጎ ፍላጎት ሊጎዳ ይችላል እና አጠቃላይ ያደርጉት ጥሩ ይመስለኛል ነው። እሺ። በጣም ነው የማመሰግነው ዶክተር እስቄል ገቢሳ በዩናይትድ ስቴትስ ሚሽገን ኬተሪንግ ዩኒቨርሲቲ መምህርና የወቅታዊ ኢትዮጵያ ፖለቲካ ተንታኝ፣ አቶ ውብሸት ሙላት የሕግ ባለሙያና በኢትዮጵያ ውስጥ የፖለቲካ ተንታኝ። በጣም ነው የማመሰግናችሁ ሁለታችሁን ሰፋ ላለ ጊዜያችሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች አሁን እሰጥ አገባ የተሃድሶ ለውጥ በኢትዮጵያ ዕድሎችና ፈተናዎች በጠቅላይ ሚኒስትር አብይ አህመድ የሚመራው አስተዳደር አመጣለሁ የሚለውና እንዲያመጣ የሚጠበቀው ለውጥና ምላሽ ፈተናና እድሎች እሰጥ አገባ በተከታታይ ዝግጅቱ የሚያተኩርባቸው ጭብጦች ናቸው። ተከራካሪዎች አቶ መኮንን ካሳ ቀድሞ የኢህአዴግ የድጋፍ ማኅበር በዩናይትድ ስቴትስ ሰብሳቢ የነበሩ ናቸው፤ ከዩናይትድ ስቴትሷ የዋሽንግተን ግዛት ዋና ከተማ ከሲያትል ሲሆኑ፣ በኢትዮጵያ ጉዳዮች ላይ ባተኮሩ ጽሑፎቹ የሚታወቀው አቶ ክንፉ አሰፋ በኔዘርላንድስ የአምስተርዳም ከተማ ነዋሪ የሆነ ጋዜጠኛ ነው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እሰጥ አገባ ይቀጥላል። እንግዶቼ በድጋሚ ለጊዜያቸው አመሰግናለሁ። ለወትሮ እንደምናደርገው ሁሉ ከወቅታዊ ትኩስ የዜና ሁኔታዎች እንነሳ። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ መሰንበቻውን በሀገር ውስጥ ያደረጓቸውን እንቅስቃሴዎች፣ ጉዞዎቻቸውን የተመለከቱ ግራና ቀኝ የተለያዩ አስተያየቶች ይሰማሉ። አቶ መኮንን የጠቅላይ ሚኒስትሩን የሳምንቱን ክንውኖች እንደምንገመገሙ በጣም አመሰግናለሁ። አቶ አሉላ ተነስትና አቶ ክንፉ ጠቅላይ ሚኒስትሩ ይህንን እድል አግኝተው በትረ ስልጣኑን ከያዙ ጀምሮ ሁላችንም እንደምናየው በተለያዩ አካባቢዎች እየተዘዋወሩ ከተለያዩ ማህበረሰቦች የሚመጡ ሀሳቦችንም ይሁን የተለያዩ ብሶቶችን መሻሻል የሚገባቸውን ነገሮችም እያዳመጡ ነው ያሉት። ያንን ጨርሰው ደግሞ ቅርብ ጊዜ እንዳየነው ነው። እንዲሁም በሱዳን፣ በጅቡቲ በኬንያ እና ቅርብ ጊዜም ደግሞ በመካከለኛው ምስራቅ ባሉ ወዳጅ ሀገሮቻችን ሳውዲ አረቢያ እና ዩናይትድ አረብ ኤምረት እንደ ተዘዋወሩ ሁላችንም አይተናል። በሄዱበት ቦታ ሁሉ ተመልሰው ሲመጡ እንደሚነግሩን ያው ከስብሰባው ላይ ሁላችንም ስላልነበርን የሀገራቸውን የወደፊት ህልም በማስረዳት የዜጎቻችንን መብት በማስጠበቅ ደረጃ የተለያዩ ነገሮች እንደሚናገሩና እንዳደረጉ ሰምተናል። ይሄ በሙሉ እሰየው የሚያሰኝ ነው። ምናልባት እንግዲህ እሳቸው የአመራር ስልታቸው ለየት ያለ ስለሆነ በማዳመጥ እንዲሁ በመዘዋወር የጀመሩት ነገር ነው። እሰየው የሚያሰኝ ነው። እንግዲህ እስቲ ሁላችንም በጉጉት አሁን ወደሚቀጥለው ሂደት የሚገቡበትን ጊዜ በተስፋ እየጠበቅን ነው። ያው የሚቀጥለው ሁላችንም እንደምንጠብቀው ተግባራዊ የሆኑ ነገሮች መልካም እናነሳለን። በተጨባጭ መታየት ያለባቸውን ጥያቄዎች ወደ አቶ ክንፉ ከመሻገሬ በፊት አቶ መኮንን አንድ ተጨማሪ ድል እስጦ እሰየው እስከ ማለት ድረስ ሄዱበት። አንታዊ አስተያየቶ እንዲህ ቢያደርጉ ይገባ ነበር የሚሉት የሌሎችን ቅሬታ የሚጋሩትም ሆነ የግሎ እርስዎ በተመለከቱት መንገድ ሊገልጹ የሚችሉት እንዲህ ቢያደርጉ ይበጅ ነበር የሚሉት የታዘቡት ነገር አለ? እንኳን የሀገር መሪ ማንኛውም ሰው እኮ አንዳንድ ነገር በሚያደርግበት ጊዜ በተለያየ ደረጃ እንደው እንዲህ ቢደረጉ እንዲህ ቢደረጉ የሚል ነገሮች መታየታቸው አይቀርም። ግን ጠቅለል ባለመልኩ የሚያደርጉት ነገር አዎንታዊው ስለሚያመዝን ነው እንጂ አንዳንድ ነገሮች ይኖራሉ። እስኪ ምሳሌ ስጠው። አዎ፣ አንዳንድ ጊዜ ምናልባት በተወሰነ ደረጃ የንግግር ዘይቤዎች ምናልባት መሪ በሚኮንበት ጊዜ በጣም የተለየ አይነት ነው። ማንኛውም ሰው እኮ አንዳንድ ነገር በሚያደርግበት ጊዜ እንደዚህ እንደዚህ አይነት ነገሮች በተለያየ ትርጓሜ እንዳይሰጣቸው የሚወጡ ቃላቶችም ሁሉ ተጠንቅቆ መናገር አለና ምናልባት ትንሽ ጥንቃቄ ሊያስፈልግ ይችላል እንጂ በአብዛኛው በጣም ጥሩ ነው። መልካም አቶ ክንፉ አቤት አሁን አቶ መኮንን ካሉት ልጀምርና ያሉበት ቦታ በጣም ወሳኝ ቦታ ነው። የመቶ ሚሊዮን ህዝብ መሪ ናቸው እኚህ ሰው እና መቶ ሚሊዮን በሚመሩበት ጊዜ ከዚህ በፊት ሲያደርጉት የነበረውን ነገር አይደለም ማድረግ የነበረባቸው። አሁን ንግግር በተባለው ነገር የምጋራው ስለሆነ በተለይ ሚኒስትሮችን ሰብሰቡ የሚናገሩ ጊዜ ያቀርቧቸው የነበሩት ምሳሌዎች ለምን እንደቀረቡ እኛ ላይገባን ይችላል ወይም ደግሞ የሚገባቸው ሰዎች ሊኖሩ ይችላሉ እነዛ እነዛ ነገሮች መቆጠብ ነበረባቸው ባይነኛል። ከዛ ውጭ ግን ጉዞውን በተመለከተ በየሀገሩ የዞሩ የሚያደርጉት ነገር በበጎም እናየዋለን ደግሞ በጎ ባልሆነ መንገድም የሚያዩ ሰዎች አሉ። አንዳንዶች እንደውም እኛ የሽግግር መንግስት ስንጠብቅ የሽርሽር መንግስት አደረጉ ያሉ የሚጠቅሰዋሉ ለቀልድ ያህል እና የኢትዮጵያ ችግር እንግዲህ የመቶ ሚሊዮን ህዝብ ችግር ነው። የመቶ ሚሊዮን ህዝብ ችግር በየቤቱ እየሄድን የምንፈታው ነገር አይደለም። አንዳንዴ መካሄድ የሚገባቸው ቦታዎች አሉ፣ መካሄድ የማይገባቸው ቦታዎችም አሉ። እርግጥ አንድ ሰው ቦታው ተገኝቶ ችግሮችን ለመፍታት የሚያደርገው እና ቦታው ሳይገኝ የሚያደርገው የተለያዩ ናቸው ግን አሁን አላቸው። በዝች እንግዲህ ሁለት ወር ባልሞላ ጊዜ ውስጥ አገሩን ሁሉ ማዳረስ አይችሉም። ውጭም የሚሄድ ሁኔታ አለ። በእርግጥ በጣም በጣም ወሳኝ የሄዱባቸው ቦታዎች አሉ መሆን የነበረባቸው የትኞቹ ናቸው? ለምሳሌ ተረስተው የነበሩ የኢትዮጵያ እስረኞች ነበሩ፣ በጎረቤት ሀገር ሱዳን፣ እንደዚሁም ኬንያ፣ ደሞ አረብ አሉ ሳኡዲ አረቢያ ሄደው አስፈትተው የመጧቸው እስረኞች ማንም ሰው ማያስታውሳቸው ተረስተው የነበሩ እና መደረግም የነበረበት ነበር። ያንን ማድረጋቸው በጣም በጣም የሚደነቅ ሆኖ ሳለ ለምሳሌ አሁን ሁሉም ሀገር ደግሞ እየሄዱ የሚያደርጉት ንግግር ምናልባት እንግዲህ እሳቸው እንደሚሉት አሁን ያለውን መንገድ ለመጥረግ ስለዚህ ለሽግግሩ ወይንም ደግሞ ለለውጡ መንገዱ ለመጥረግ ነው ብለው ነው። ግን እኚህ ሰው ስልጣን ከያዙ ቤተ መንግስት እንኳን አንድ ቀን የተኙም አልመሰለንም። ሊሰሩ ያቀዱት ብዙ ነገር አለ። ያንን ከማድረጋቸው በፊት ይሄ ኤነርጂያቸውን ከወሰደባቸው ብዙ የሚሰሩ ነገሮች ሊኖሩ ስለሚችሉ ነገር እኮ በጣም አስቸጋሪ እኮ ነው። እኛ ይኸው በባህላችን መሪ በዚህ ደረጃ ልናገኝ ቀርቶ እንደ አምላክ ነው ስናየ ኖር ነው መሪ ወርዶ፣ እስከ ዛሬ ድረስ መሪ ተገናኝቶ ተሰምቶ የማያውቀውን ሕዝብ ለመገናኘት የሚያደርጉትን ነገር ማድነቅ ነው ያለብን። በየቀኑ በየሳምንቱ እየተደረገ ከሌላ ስራ የሚያዘናጋቸው ሲሆን ነው እንጂ፣ እኚህ ሰውዬ እኮ ከስልጣን ከመጡ ገና ሁለት ወር አልሆናቸውም። አገሪቱ በጣም ብዙ ችግር አላት። የተለያዩ ብሄር ብሄረሰቦች መኖራቸውም ኢትዮጵያዊነታቸውም እንኳ ታውሶ የማይታወቅ እየሄዱ እያስተዋወቁ ራሳቸውም እያወቁ ነው ያሉት። እና እንደው አይ ቲንክ ትንሽ ጠንከር ያለ አስተያየት እንኳን ባንሰጥ ጥሩ ነው። ይሄ ጥሩ ጅማሮ ነው። ጥሩ የፖለቲካ ባህል ነው። እሳቸው ቀርቶ የክልል አስተዳዳሪዎች፣ የከተማ ከንቲባዎች፣ የፓርላማ ተጠሪዎች፣ ሁሉም የመንግስት ባለስልጣን ወደ ታች እየወረደ የሰፈሩን፣ የቀበሌውን፣ የወረዳውን፣ የአውራጃውን ሰው የማነጋገር ሪሊ ልምድ ሊያዳብር ይገባል እና በአዎንታዊ ብን ወስደው የሚሻለው አቶ ክንፉ በአዎንታዊ ነው የወሰድኩት። እና ግን ምንድን ነው አዎንታዊ ስል ሁሉንም እንድ ልቀበል ለማለት ይከብዳል፣ ያስቸግራል። አንዳንዴ እንደዚህ አይነት በጎ የሆኑ ትችቶች ይጠቅሟቸዋል እንጂ አይጎዳቸውም። ሰዓት ወሳኝ ነው ለፖለቲካ፣ ታይሚንግ ኢዝ ኤቭሪቲንግ ይላል ማኬቬሊም ራሱ ኢን ፖለቲክስ እና አሁን ሌሎች ስራዎችን ሊያዘናጋባቸው ይችላል ከሚል አንጻር ነው ሁሉም ቦታ በአንድ አሜሪካ ይሄዳሉ ተብሏል ለምሳሌ እና እነዚህም ስራዎች ለመስራት አሜሪካ ድረስ መምጣት የለባቸውም። አሜሪካ ሊሰራ የሚችለው ስራ ኢትዮጵያ ካለው ችግር አንጻር ስናየው ተገቢ ነው ወይ አይደለም የሚለው አንጻር እንጂ የወሰድ ነው። አቶ መኮንን እንዳልከው፣ በእርግጥም በእርግጥም እኚህ ሰው እታች ወርደው ህዝቡን ማነጋገራቸው በጣም የሚደነቅና በፊት ታይቶ የማይታወቅ ነው። ለዚህ ባህሉን ይህ ሰውዬ እንዳሁም ባይሆን አገር ቤት ውስጥ ነው የጀመረ። የተቃዋሚ መሪዎቻችን አሜሪካ አውሮፓ አደለ እንደ የሚመጡት እዛ ያለውን ሰው ሳያናገሩ አገር ቤት ያለውን አማራጭ አላገኙ ናቸዋል። እንደዛ አሁን ምሳሌ በትጥቅ ትግል ተሰማሩ ሀይሎች ተሄደው ህዝቡን ሊያናግሩት አይችሉም። ያላቸው አማራጭ ውጭ ያለው አባላቸው ማናገር ብቻ ነው እና ከዛም አንጻር የሚውለም ነው። መልካም የጠቅላይ ሚኒስትሩን ሰሞንኛ እንቅስቃሴዎች በተመለከተ ግራና ቀኝ ሀሳብ ሰጣቸዋል። በዚህ ሰአት የእናንተን ክርክር የሚከታተሉ አድማጮች በየበኩላቸው እንደሚወያዩ ተስፋ አደርጋለሁ። እስኪ ገዘፍ ወደ አሉት በቀደመ ፕሮግራማችን ወደ አነሳናቸው ናቸው ጭብጦች ልመልሳችሁ። የለውጥ አስፈላጊነት ጥያቄ የሚነሳበት እንዳልሆነ አስማሚ መሆኑን ስልጣን ላይ ያለው ገዢ ኃይል ጭምር ያመነበት መሆኑ ይታወቃል። ይሁንና ምን አይነት ለውጥ የሚለው ላይ ውዝግቡ የተቋጨ አይመስልም። በጠቅላይ ሚኒስትር አብይ አህመድ የሚመራው አስተዳደር ምን አይነት ለውጥ ያመጣል? የትኞቹ ለውጦችስ ቀዳሚ ናቸው ተጨባጭነታቸው ምን ይመስላል የሚለው የክርክራችሁም የዚህ ተከታታይ ፕሮግራም አይነተኛ ጭብጥም ነውና፣ አቶ ክንፉ ከርሶ ልጀምር። ምን አይነት ለውጥ ነው ኢትዮጵያ በዚህ ሰዓት የሚያስፈልጋት? ጠቅላይ ሚኒስትር አብይስ የትኞቹ ላይ ትኩረት ሊያደርጉ ይገባል ይላሉ? አመሰግናለሁ። ከሁሉም አስቀድሞ ኢትዮጵያ አሁን የሚያስፈልጋት ችግሩ ስናት ካልን ብሔራዊ እርቅ ነው። ብሔራዊ እርቅ ከሁሉም በፊት ቀድሞ መገኘት አለበት። ያ ማለት የፖለቲካ ፓርቲዎች እነሱ እንደሚሉት የተፎካካሪ ፓርቲዎች እርቅ ማለት አይደለም። ብሔራዊ እርቅ ማለት ኢትዮጵያ ውስጥ ያሉ ወገኖቻችን ኢትዮጵያ ውስጥ ያለው ፌዴራሊዝም ራሱ ያመጣብን እርስ በርስ ፍጅት አለ፣ ተግዳሮቶች አሉ። እነዛን ተግዳሮቶች ለመፍታት ብሔራዊ እርቅ ያስፈልጋል። ብሔራዊ መጀመሪያ ካላደረግን የመንገዱን ካልጠረግን በዚህ መንገድ ወደፊት እንራመድም የሚሉ አሉ። ያን ለማድረግ የተቃዋሚ ፓርቲ ወይም የተቀናቃኝ ፓርቲ አባላት በሙሉ ከእስር ቤት መፈታት አለባቸው። ቅድመ ሁኔታው ምንድን ነው? ኢትዮጵያ ውስጥ እስካሁን ድረስ ያለው የአስቸኳይ ጊዜ አዋጅ መነሳት አለበት። ሰዎች እንደ ልባቸው እንዲናገሩ እንደ ልባቸው ይሰበሰቡና ለዚች ሀገር እንግዲህ ኢህአዴግ ብቻ ሳይሆን ተቃዋሚዎችም ሌላውም ወገን ሲቪክ ኦርጋናይዜሽኖችንም ወሳኝ ሚና ስለሚጫወቱ ለነሱ መንገዱን መጥረግ ያ ነገር አልተደረገም፣ እስካሁን ድረስ ከዚህም አንጻር ነው ከጉዞ አስቀድሞ እንደዚህ አይነት ነገሮች ብሎክ ያደረጉ መንገድ የዘጉ ነገሮች እንዲነሱ ስንል የነበረው። ለዛም ይመስለኛል አሁን ኢትዮጵያ ውስጥ እንዲህ አይነት ተስፋ ቢኖርም ስጋት አለ። የተረጋጋ ነገር የለም። የተረጋጋ ነገር አለመኖሩን የምናይባቸው ደግሞ አንዳንድ ነገሮች አሉ። ለምሳሌ ግጭቶች አሉ። በሚዛን ተፈሪ፣ በጉጂ አካባቢ፣ በሶማሊያና በቤኒሻንጉል ያሉ መፈናቀሎች አሉ። ቦሌ አካባቢ የሚደረገው ፍንዳታ አለ። ግድያም እየሰማን ነው። እንግዲህ ዓለም አቀፍ ኢንቨስተሮች ጋር የተደረገ የዳንጎቴው ዲፒ ካማራ መገደል አንዱ የዚህም እንግዲህ ምሳሌ ነው። እና እነዚህን ነገሮች ለማቆም መጀመሪያ ብሔራዊ እርቅ አድርጎ ከሁሉም ወገን ጋር መነጋገር እና እነዚህን ሊያደርጉ የሚችሉ ደግሞ ኢንስቲትዩሽኖች አሉ። ተቋማት፣ ኢትዮጵያ ውስጥ ዋና ወሳኝ የዴሞክራሲ ተቋማትን ማቋቋም ነው። ያን ካደረጉ በኋላ ነው ወደፊት ሊራመዱ የሚችሉት። ያን ካላደረጉ ግን፣ እስረኞችን ካልፈቱ አሁንም እኮ ችግሮች አሉ። ኢትዮጵያ ውስጥ የነበረው አስፈሪ የፖለቲካ ድባብ አሁን የለም፣ አደጋው ተነስቷል በዶክተር አብይ መመረጥ ብለን እናምናለን። ግን ያ ነገር ቆመ ማለት አይደለም። አሁንም እያኮበከበ ያለ ነገር አለ፣ የሚጠብቅ ነገር አለ፣ ለውጥ ከሌለ ሊነሳ የሚችል ነገር አለ። ዲያስፖራው ኢትዮጵያ ውስጥ የሚገባውን ገንዘብ ለማቆም ትልቅ ዘመቻ ጀምሮ ነበር። ያ ነገር አልተፈታም አሁንም ያን የሚጠብቅ ነገር አለ። ቅድመ ሁኔታ ያን እንዲሆን ዲያስፖራውም እዚህ ተሳትፎ ኢትዮጵያ ውስጥ ተሳትፎ በፖለቲካውም ሆነ በኢኮኖሚው ለሀገሪቷ ብልጽግና የሚበጅ ነገር ለማድረግ መደረግ የሚገባቸው ነገሮች አሉ። አሁንም ያልተፈቱ እስረኞች አሉ ነው ብለው። እኔ መልካም። አሁንም ያልተፈቱ እስረኞች አሉ፣ መደረግም ያለባቸው ጉዳዮች አሉ ብለዋል አቶ ክንፉ። ለውጥ ካልመጣ ሊቀሰቀስ የሚችል ችግር ወይም ፈተና ከጠቅላይ ሚኒስትር አብይ መመረጥ ቀድሞ ወደ ነበረ ሁኔታ የመመለስ እድል አለ ነው ያሉት አቶ ክንፉ። አቶ መኮንን እርሶስ ምን አይነት ለውጥ? አመሰግናለሁ አቶ እኔ እንግዲህ ያው እንደምታውቀው በዚህ በፖለቲካው አካባቢ መቼም በአስርት የሚቆጠሩ ዓመታት አሳልፍ ያለሁ እና ብዙ ጊዜ የምሰማው ይሄ ብሔራዊ እርቅ የሚል ቃል ነው። ምናልባት እኔ አልገባኝ ብሎ ሊሆን ይችላል። ግን እንደው ምን ለማለት እንደሆነ አብራርቶ ቢያስረዱኝ ደስ ይለኝ ነበር። ግን እስቴል አሁንም ቢሆን እንዲሁ ይባላል እንጂ የተብራራ ነገር የለም። ግን አቶ ክንፎ ያሉትን አንዳንድ ነገሮች ልጥቀስና እኔ ደግሞ በማምነው መቀየር ያለበት ምንድን ነው የሚለውን ይሄድበታለሁ። አቶ አሉላ ይቅርታ አድርግልኝና፣ በመጀመሪያ ደረጃ ተደጋግሞ ተደጋግሞ የሚነሳው ይሄ በአሁኑ ሰዓት ኢትዮጵያ ውስጥ ያለው የፌዴራል ስርዓት ነው። በእኔ እምነት የፌዴራል ስርዓቱ ራሱ አቀማመጡ እንደ አማራጭ ሆኖ ተቀምጦ እየሰራ ያለ ስለሆነ የፌዴራል ስርዓቱ ራሱ ችግር የለውም። ሙሉ በሙሉ እንኳን ባለልም ችግሮች ያሉትን መፍታት ነው እንጂ በመሰረታዊ አስቸጋሪ ነው፣ መጥፎ ነው ማለት አይቻልም። ለምን ከአሁን በፊትም ምናልባት እያልሰማው ነው እንጂ እያልሰማ ነው ሆኖ ነው እንጂ የብሄር ግጭቶች፣ አካባቢ ግጭቶች ከዛም አልፎ ተርፎ በጣም ትልቅ ጦርነቶች ኢትዮጵያ ውስጥ ተካሂደዋል። በቅርብ ጊዜ እንኳን የምናስታውሳቸው የትልልቅ ጦርነቶች ተካሂደዋል። ብሄር ብሄረሰቦችን በተመለከተ ያ እንኳን ቀርቷል። አሁን ግን በሰፈር በአካባቢ በደንበር በምናምን ያሉት ግጭቶች የማጋነን ሁኔታ እየተደረገ የፌዴራል ስርዓቱ ትክክል አይደለም፣ ችግር አለበት የሚለው በእርግጥ ትንንሽ ችግር አለበት ግን በጣም የተጋነነ ነው። ስለዚህ የፌዴራል ስርዓቱ ምናልባት ደንበርን የማካለል አንዱ ትልቁ ችግሩ ምንድን ነው? አሁን ደንበሩ የተካለለው ለአስተዳደር መሆኑ ቀርቶ የኔ ነው፣ አንተ ውጣልኝ፣ አንተ ገባ የሚል ስሜት ፈጥሯል። ያንን ነገር እንዴት ነው የምናስተካክለው የሚል አካሄድ የተለያዩ እንደዚህ እንደዚህ አይነት ነገሮች የማስተካከል ነው እንጂ በጠቅላላው ችግር ያለበት አይመስለኝም። ደግሞ ይሄ የተለያዩ የወጡ ህጎችን ይፍረሱ፣ ይቀየሩ ምናምን ከማለት ይልቅ ምንድን ነው የፈጠረው ችግር? የፈጠረው ችግር ካለ ይሄን ይሄን ችግር እየፈጠረ ሄሄ ስለሆነ ይሄ ይስተካከል ይሄ እንዲህ ይደረግ ብሎ መምጣት ነው እንጂ በደፈናው ችግር አለበት የሚለው ነገር አሁንም ወደ አቅጣጫ አይወስደን። መልካም ምን አይነት ለውጥ ነው ኢትዮጵያ በዚህ ሰዓት የሚያስፈልጋት? ባጭሩ እርሶስ ምንድን ነው መሆን አለበት የሚሉት? በጣም አመሰግናለሁ። እኔ የምለው ለምሳሌ አሁን የምርጫ ህጋ መስተካከል አለበት ለምን አሁን ያለው ምርጫ ከሀገሪቱ ጋር የፖለቲካ ሁኔታ የፖለቲካ ፓርቲዎች ብዛት ጋር አብሮ ሊሄድ አልቻለም? ብዙዎቹን ሊያሳትፍ አልቻለም። ስለዚህ ምናልባት ለየት አይነት ለየት ያለ የምርጫ ቀመር ለምሳሌ ያሸነፈ አብላጫ ድምጽ ያገኘ ተወዳዳሪ ከየቦታው ከማለፍ ይልቅ ምናልባት ድምጽ ባገኙ የፖለቲካ ፓርቲዎች መሰረት አንዱ ሀያ አንዱ ሰላሳ አንዱ አርባ ካገኘ በአገር አቀፍ ደረጃ ያንን ቀመር ወስዶ ፓርላማውንም በዛ ደረጃ ቢዋቀር ምናልባት አንድ የፖለቲካ ተቋም ወይ ፓርቲ ብቻ አብላጫ ስለማይኖረው ከተለያዩ የፖለቲካ ፓርቲዎች ጋር አጋር ፈጥሮ መንግስት የሚመሰረትበት አይነት ሁኔታ እንዲፈጠር ምርጫው መታየት አለበት። የህዝባችን ቁጥር ከሚገባው በላይ እየፈጠነ ነው ያለው። አሁን ስልሳ ሰባ ሚሊየን የሚሆኑ እድሜያቸው ከሰላሳ አመታት የሆኑ ወጣቶች አሉ። በሚቀጥሉት አስር አመታት ውስጥ መቶ አርባ ሚሊየን ይሆናል። ቁጥሩ በዛ ደረጃ ይጨምራል። ከተማ ነዋሪው ህዝብ ወደ ስልሳ ሚሊየን ይሆናል። ይህን የሚፈልገውን የስራ የኢኮኖሚ ትሩፋት፣ ሰላም፣ መረጋጋት ለማምጣት የንግድ ተቋሞችን፣ የገንዘብ ተቋሞችን፣ የቴክኖሎጂ ተቋሞችን በመንግስት የተያዙትን እንደገና እየዞርን እየፈተሽን እንዴት አድርገን ነው የበለጠ ሊያድጉ የስራ እድል ሊፈጥሩ የሚችሉበት ሁኔታ ብለን ማየት አለብን። አሜሪካን ያየኸው እንደሆነ የአስራ ዘጠኝ ትሪሊየን ዶላር ኢኮኖሚ ሆኖ ሰባ ፐርሰንት ያ ኢኮኖሚ እየተንቀሳቀሰ ያለው በአነስተኛ እና ጥቃቅን ንግዶች ነው እንጂ በትልልቅ ፋብሪካዎች አይደለም። ስለዚህ እንዴት ነው ያንን የምናበረታታው በሚለው የቀረጥ አከፋፈል የተለያዩ የተለያዩ ነገሮችን እየዞርን ማየት አለብን። እንደገና ደግሞ ወደ ህገ መንግስቱ መጠን ህገ መንግስቱ አንዳንድ የሚስተካከሉ ነገሮች አሉ። እንደው ሌላው ቢቀር እንኳን ብዙ ቀዳዳ ቀዳዳ የሆኑ መደፈን የሚገባቸው ነገሮች አሉ። ስለዚህ አንቀጽ መቶ አራትን እየተጠቀምን ህገ መንግስቱን እየሄድን የሚስተካከሉ ነገሮች በተለይ ህዝብ በበዛት የሚጠይቀው ነገር ካለ ይሄን የህገ መንግስት እኮ የጻፍነው እኛ በነበረው ነባራዊ ሁኔታ ለሀገር ለህዝብ ይጠቅማል በሚል ሁኔታ አይተን የጻፍነው ስለሆነ የሚስተካከል ነገር ካለ ሀገር ህዝብ በሚወደው ደረጃ ለማስተካ መካከል ዝግጁ መሆን አለብን እንጂ በመቃብሬ ላይ የሚል አይነት አመለካከት መተው አለብን። ሌላው ደግሞ ምንድን ነው? ይህ ተነባባሪ የሆነ ስልጣን አንድ ባለስልጣን አንድ ቦታ እንኳን ብቻ ይዞ ስራ ሰርቶ ማሳካት በጣም ከባድ ያለበት ሁኔታ ላይ ያለ ነው። ግን አንዳንድ ባለስልጣኖች መንግስት ላይ ተደራራቢ የሆነ ስልጣን ይዘው የተለያዩ ተቋማት የቦርድ ኃላፊ ሆነው ስራውን በጣም እያዘገዩ እየበደሉት ስለሆነ አንድ ሰው አንድ ስልጣን ብቻ የሚይዝበትን አይነት ሁኔታ ማየት እና እንደ እንደዚህ አይነት በጣም መሰረታዊ የሆኑ መቀየር ያለባቸው ነገሮች አሉ። መልካም ዝርዝሮች ነው ያነሱት። ዝርዝሮቹ ሊቀጥሉ የሚችላሉ እንዳሉት ዋና ዋናውን ገልጸዋል። ህገ መንግስቱን ሳይቀር የህዝብ ጥያቄዎች ካሉ ትኩረት ሊ ሰጥቶ ይገባል ብለዋል። ቀደም ባለው ሀሳቡ ላይ አንድ ጥያቄ ላስከትል። ኢትዮጵያዊነትን የሚያጎላ ሳይሆን የቡድኖችን ፍላጎት ከአንድነት ይልቅ ልዩነት ላይ ያተኮረ አቀራረጽና አቀራረብ ለአመታት እንደ ዘለቀ ብዙዎች የሚተችትን ቅድም የደገፏቸው ጠቅላይ ሚኒስትር አብይ ራሳቸው በሚስማማ መንፈስ በንግግራቸው ገልጸዋል። ኢትዮጵያዊነት ስለ አንድነት፣ ለሁሉም የሆነች ሀገር ስለመፍጠር ደጋግሞ ተናግረዋል። ነገር ግን ቋንቋና ዘውግን መሰረት ያደረገው የፌዴራሊዝም አደረጃጀት ያን የሚፈለግ ለውጥ ከማምጣት ይልቅ ወደ ኋላ የጎተተን ነው የሚለው ብዙ ተጽፎበታል፣ ብዙ ተነግሮበታልና እንዴት ያስታርቁታል አቶ መኮንን? አድማጮች ክርክሩ አልተቋጨም። አቶ መኮንን ካሳና አቶ ክንፎ አስፋ ለቀደመው ጥያቄ የሚሰጡትን ምላሽ ጨምሮ በቀሪው ክርክራቸው በመጪው ሳምንት ፕሮግራማችን ይመለሳሉ። ለአሁኑ ግን እንግዶቼን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ አሉላና፣ እንግዶችን እናመሰግናለን። ዛሬ ሙዚቃ ቀና ባለመኖሩ ይቅርታ እየጠየቅን ሳምንት እንክሳለን። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በሰሜን ኮሪያ ታስረው የነበሩት ሶስት አሜሪካውያን ባለፈው ሳምንት በመፈታታቸው አሜሪካውያን ተደስተዋል። የዋይት ሀውስ ቤተ መንግስት የእስረኞቹ መፈታት የዓለም ድል ነው ብሎታል። ሶስቱ አሜሪካውያን ሀገራቸው ሲገቡ የተቀበሏቸው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እስረኞቹን እንዲህ በአጭር ጊዜ ለማስፈታት መቻላችን ራሱ የብዙ ነገሮች ውጤት ነው፣ አሁን በመካሄድ ላይ ያለው ጥረትም ጭምር ብለዋል። ፕሬዚደንት ትራምፕና የኮሪያው መሪ ኪም ዦንግ ኡን እንደ አውሮፓ አቆጣጠር በመጪው ሰኔ ወር ላይ ሲንጋፖር ተገናኝተው ለሚያካሄዱት ታሪካዊ ጉባኤ ዝግጅቶች እየተደረጉ ናቸው። ፕሬዚደንት ኪም አሜሪካውያኑን ከጉባኤው በፊት ከእስር በመፍታታቸው አሞግሰዋቸዋል። የዋይት ሀውስ ቤተ መንግስት የበጎ ፈቃድ ምልክት ነው ብሎታል። ኪም ለማድረግ የሚፈልጉት ነገር አለ። ሰሜን ኮሪያን ወደ እውነታው ዓለም ለማምጣት ይፈልጋሉ። እንግዲህ የሚሆነውን እናያለን ብለዋል ፕሬዚደንት ትራምፕ። የዋይት ሀውስ ቤተ መንግስት ባለሥልጣኖች እንደሚሉት ፕሬዚደንት ትራምፕ ከኪም ጋር የሚነጋገሩት በሙሉ ግንዛቤ ላይ ተመስርተው ነው። ዩናይትድ ስቴትስ የምትፈልገው ሰሜን ኮሪያ ሙሉ በሙሉና ሊጣራ በሚችልበት እንዲሁም ሊመለስ በማይችልበት መንገድ የኒውክሌር መሳሪያ ባለቤትነትን እንድታስወግድ ነው። ሰሜን ኮሪያ ከዚህ ቀደም የገባቻቸውን ቃሎች ያላከበረች መሆኗንም ፕሬዚዳንቱ በሚገባ ይገነዘባሉ። ስለሆነም የአሁኑ ንግግር ግቡ እስከሚመታበት ጊዜ ድረስ በሰሜን ኮሪያ ላይ የተጣለው ከባድ የኢኮኖሚ ማዕቀብ ይቀጥላል። የሰሜን ኮሪያው መንግስት ሰፊ ውድመት የሚያደርሱት መሳሪያዎችን ለማስወገድ ወሳኝ የሆነ እስትራቴጂያዊ ውሳኔ ካደረገ የመሻሻል ዕድል ይኖረናል ማለት ነው ሲሉ የዋይት ሐውስ ቤተ መንግስት የጸጥታ ጉዳይ አማካሪ ጆን ቦልተን ተናግረዋል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በበኩላቸው ኪም ጆንግን ዩናይትድ ስቴትስ የምትጠይቀውን ሰሜን ኮሪያ ሙሉ በሙሉና ሊጣራ በሚችልበት እንዲሁም ሊመለስ በማይችልበት መንገድ የኒክሌር መሳሪያ ባለቤትነትን እንድታስወግድ የሚለውን ከፈጸሙ አሜሪካ የጸጥታ ዋስትና ትሰጣለች፣ ማዕቀቦችም ይነሳሉ ብለዋል። ነገር ግን ይህ ትልቅና ልዩ ነገር ነው። ከዚህ ቀደም ተደርጎ አያውቅም። ታሪካዊ ውጤት የሚያስገኝ ከሆነ ሁለቱም ወገኖች በሀቅ ታሪካዊ የሆኑ እርምጃዎች ለመውሰድ ዝግጁ መሆን አለባቸው ብለዋል። የውጭ ጉዳይ ሚኒስትሩ አያይዘውም በሲንጋፖር የሚካሄደው የመሪዎቹ ጉባኤ ስኬታማ እንዲሆን ሁለቱም ሀገሮች ማድረግ ያለባቸው ብዙ ስራዎች አሉ ማለታቸውን በመግለጽ የዕለቱ ርዕሰ አንቀጽ ሐተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አሁን የዜና ማጠቃለያ ይነበባል። ቡርኪና ፋሶ ከታይዋን ጋር የነበራትን ዲፕሎማሳዊ ግንኙነት ካቋረጠች ሁለት ቀናት በኋላ ዛሬ ቤጂንግ በተደረገ የፊርማ ስነ ስርዓት ከቻይና ጋር ዲፕሎማሳዊ ግንኙነት መሰረተች። ታይዋን በአሁኑ ወቅት ከአፍሪቃ ከአንድ ሀገር ጋር ብቻ ነው ዲፕሎማሳዊ ግንኙነት ያላት ማለት ነው። በዓለም ደረጃ ታይዋንን እንደ ሉዓላዊ ሀገር እውቅና የሚሰጡት ከሀያ ያነሱ ሀገሮች ብቻ ናቸው። የደቡብ ኮሪያው ፕሬዚደንት ሙን ጃይኤን ዛሬ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ከፍተኛ ወታደራዊ ክምችት ባለበት የሁለቱም አገሮች ድንበር አጠገብ በሚገኝ ላይ ተገናኝተው ተነጋግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ኢራን እንደ ማንኛውም ደህና አገር ባህሪዋ እንድታስተካክል ከዩናይትድ ስቴትስ የቀረበውን ጥያቄ መሪዎቿ ቢያሟሉ አሜሪካውያን ኢራንን ይጎበኛሉ እንደ ወዳጅ ሀገርትም ያይዋታል ብለዋል። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ንጉሡ ታምሬ ነው። በሌሎችም ባልደረቦቻችን ስም በዚሁ እንሰናበታለን። ነገ እሁድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንገናኛለን። ሰላም፣ ደህና አደሩ።